ትኩረት በአፍሪካ በንዑስዋ የምዕራብ አፍሪካ ሀገር ጋምቢያ እንደ ጎርጎሮሳውያኑ የዘመን ቀመር ባለፈው ታህሳስ 1 2016 ዓ ም በተካሄደው ፕሬዝደንታዊ ምርጫ ያሸነፉት አዳማ ባሮ ከትናንት በስቲያ ወደ ሀገራቸው ተመለሱ። ያለፉት ሁለት ወራት ገደማን በጎረቤት ሴኔጋል መዲና ዳካር የቆዩትና ከጥቂት ቀናት በፊት በዚያው ቃለ መሀል ላይ የፈጸሙት ባሮ ከብዙ መጠበቅ በኋላ ከህዝባቸው ጋር መቀላቀል በመቻላቸው መደሰታቸውን በትዊተር ባስተላለፉት መልእክት ገልጸዋል። አዳማ ባሮ በተባበሩት መንግስታት ድርጅት የምዕራብ አፍሪቃና የሳህል አካባቢ ሀገራት ልዩ ተጠሪ መሐመድ ኢብን ቻምባ ስታጅበው መዲናይቱ በአንጁል አየር ማረፊያ ሲገቡ ህዝቡ ደማቅ አቀባበል ነበር ያደረገላቸው። ጋምቢያን ላለፉት 22 ዓመታት እየመሩትና በምርጫ ቢሸነፉም ስልጣን ለመልቀቅ አሻፈረኝ ብለው የቆዩት የቀድሞው የሀገሪቱ ፕሬዚደንት ያህያ ጃሜህ በምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ በምህፃሩ በኤኮዋስ ግፊት ባለፈው የሳምንት መጨረሻ ወደ ኢኳቶሪያል ጊኔ በተሰደዱበት ጊዜ ነበር በሀገሪቱ በምርጫ ውጤት ሰበብ ተፈጥሮ የነበረው ውዝግብ ሊያበቃ የቻለው። ቀደም ሲል ደም መፋሰስ እንዳይኖር በመስጋት ወደ ጎረቤት ሀገር ሄደው የነበሩ የጋምቢያ ዜጎችም ወዲያውኑ መመለስ ጀምረዋል። ፕሬዝደንት አዳማ ባሮ የህያ ጃሜ ጋምቢያን እንደለቀቁ ወዲያው ወደ ባንጁል ያልተመለሱበት ጥያቄ ብዙዎችን ሲያነጋግር ሰንብቷል። ጊዜው ረጅም እንዳልነበር የገለጹት የአዲሱ ፕሬዝደንት ቃል አቀባይ ሀሊፋ ሳላህ አዳማ ባሮ ወደ ጋምቢያ ከመመለሳቸው በፊት ከኤኮዋስ ተወካዮች ጋር በሚመለሱበት ሂደት ላይ መወያየት እንደነበረባቸው አስረድተዋል። ይሄው ውይይት በተለይ በጋምቢያ የጸጥታ ጥበቃ ጉዳይ ላይ ያተኮረ እንደነበርም ሳላህ አክለው ገልጸዋል። በሴኔጋል እንደሚገኘው የጀርመናውያኑ የኮንራድ አድናወር የፖለቲካ ጥናት ተቋም ባልደረባ ቶማስ ፎልክ አስተያየት የጋምቢያ የጦር ኃይል አባላትንና የቀድሞ ፕሬዝደንት ያህያ ጃሜን ደጋፊዎች በጠቅላላ የፕሬዝደንታዊ ምርጫ አሸናፊ አዳማ ባሮ መሆናቸውን የማሳመን ስራ እስከ ጥቂት ጊዜ በፊት ድረስ መካሄድ ነበረበት። ይህ ቀላል አልነበረም። ምክንያቱም አዳማ ባሮ ያህያ ጃሜን ሳይታሰብ ያሸነፉት በ ሃምሳ ሺህ የመራጭ ድምፅ ልዩነት ብቻ ነበር። በጋምቢያና የጋምቢያ ውዝግብ ባበቃበት ድርጊት ላይ ከፍተኛ ድርሻ ባበረከተችው ጎረቤት ሴኔጋል መካከል ወደፊት የተሻለ ግንኙነት እንደሚፈጠር የኮንራድ አድናወር የፖለቲካ ጥናት ተቋም ባልደረባ ቶማስ ፎልክ ይገምታሉ። ጋምቢያ እንደሚታወቀው በጋምቢያ ግዙፍ የሰብአዊ መብት ጥሰት የታየበት አምባገነናዊ አገዛዝ አሁን አብቅቷል። ይኸው የሀገሪቱ ሁኔታ ከየሁለት የጋምቢያ ዜጎች አንዱ ሀገሩን እየለቀቀ እንዲወጣ አድርጓል። በሌላ በኩል በጋምቢያ አንጻር ጎረቤት ሴኔጋል በምዕራብ አፍሪቃ መረጋጋት የሰፈነባት ሀገር መሆኗ ይታወቃል። የተረጋጋ ዲሞክራሲያዊ ስርዓት በማጠናከር ላይ ያለች በአርአያነት የምትጠቀስ ሀገርም ናት። የቀድሞው የጋምቢያ ፕሬዝደንት ያህያ ጃሜና የሴኔጋሉ አቻቸው ማኪ ሳል ግንኙነት ችግር አላጣውም ነበር። በተለይ በሴኔጋል እንደ ጎርጎሮሳውያኑ የዘመን ቀመር ከ1980 ዓመተ ምህረት ወዲህ በካዛማንስ አካባቢ የቀጠለው ውዝግብ ለጋምቢያና ለሴኔጋል ግንኙነት መሻከር አብይ ምክንያት ሆኖ ቆይቷል። በዚሁ አካባቢ የሚንቀሳቀሱት ሴኔጋላውያኑ አማጽያን ለግዛቱ ነጻነት በመታገል ላይ ይገኛሉ። የአካባቢውን ሁኔታ የሚከታተሉ ብዙ ታዛቢዎች የቀድሞ የጋምቢያ ፕሬዝደንት ያህያ ጃሜ እነዚህን የሴኔጋል አማጽያን የጦር መሳሪያ ያስታጥቁ ነበር ሲሉ ይወቅሳሉ። ይሁን እንጂ ይህ ወቀሳቸው በማስረጃ መረጋገጡን የኮንራድ አድናወር የፖለቲካ ተቋም ባልደረባ ቶማስ ፎልክ አብዝተው ተጠራጥረውታል። የፕሬዝደንት አዳማ ባሮ ቃል አቀባይ ሀሊፋ ሳላ ከጋምቢያ ጋር የሚዋሰነው የካዛማንስ አካባቢ ውዝግብ ወደ ኢኳቶሪያል ጊኔ በተሰደዱት የጋምቢያ ፕሬዝደንት ዘመነ ስልጣን ሊጠናከር መቻሉን ቢያረጋግጡም የያህያ ጃሜ ጣልቃ መግባት አለመግባት ችግሩን ለማብቃት የተደረገ ማንኛውንም ሙከራ እንዳላሰናከለ ገልጸዋል። የካዛሞን ስን ውዝግብ ለማብቃት ሀቀኛ ጥረት ቢደረግ ኖሮ ጃሜህ በዚሁ መፍትሄ የማፈላለግ ጥረት ላይ ተጽዕኖ ማሳረፍ ፈለጉ አልፈለጉ ችግሩ እስከዛሬ መፍትሄ ማግኘት በቻለ ነበር። የካዛሞንስ አካባቢ ዋነኛው የሴኔጋል እህል አምራች አካባቢ ቢሆንም የአካባቢው ህዝብ ልማቱን በተመለከተ ከማዕከላዊ መንግስት ተገቢውን ትኩረት እንዳላገኘ ይሰማዋል። በዚህም የተነሳ ያህያ ጃሜ ረድተዋቸዋል የሚባሉት አማጽያን ግዛቱ የራሱን ነጻ መንግስት እንዲያቋቁም ዛሬም ትግላቸውን ቀጥለዋል። በሌላ በኩል ደግሞ ለሁለቱ ሀገራት ግንኙነትን መሻከር ንዑሷ ሀገር ጋምቢያ ትልቋ ጎረቤቷ ሴኔጋል በእድገቷ ሂደት ላይ ጫና አሳርፋብኛለች በሚል የምታቀርበው ቅሬታ ሌላ ምክንያት ነው። ይሁንና የኤኮዋስ ኮሚሽን ሊቀመንበር ማርሴል አላ ሱዛ፣ ሴኔጋል ጋምቢያ እንደምትለው ያን ያህል ተጽዕኖ ታሳርፋለች ብለው አያምኑም። በጋምቢያ ከፕሬዝደንታዊ ምርጫ በኋላ የተፈጠረውን ውዝግብ በማብቃቱ ጥረት ላይ ጎረቤት ሴኔጋል ዋና ሚና ተጫውታለች። ሽንፈታቸውን ወዲያውኑ ተቀብለው የነበሩትና የኋላ ኋላ በሰብአዊ መብት ጥሰት በህግ እንዳይጠየቁ እየሰጉት ያህያ ጃሜ ምርጫው ተጭበርብሯል በሚል ስልጣን ለመልቀቅ ፈቃደኛ ባልሆኑበት ጊዜ የፕሬዝደንታዊው ምርጫ አሸናፊ አዳማ ባሮ የሄዱት ወደ ሴኔጋል ነበር። የኤኳስ ጦርም ድንበር ተሻግሮ ጋምቢያ በገባበት ጊዜ የሴኔጋል ወታደሮች ወሳኝ ሚና ነበራቸው። በወቅቱ ወደ 2500 የሚጠጉ የኤኳስ ጦር አባላት፣ ብዙዎቹም የሴኔጋል ወታደሮች ናቸው የሀገሪቱን ጸጥታ ለማስጠበቅ አሁን ጋምቢያ ውስጥ ይገኛሉ። ይህ የሆነው ግን የኢኮዋስ አባል ሀገራት በደረሱት የጋራ ስምምነት መሰረት ነው። ጦሩ በጋምቢያ ምን ያህል ጊዜ እንደሚቆይ ግልጽ አይደለም። ይሁንና አዲሱ ፕሬዝደንት አዳማ ባሮ የኢኮዋስ ወታደሮች ለሚቀጥሉት ስድስት ወራት በሀገራቸው እንዲቆዩ ጥያቄ አቅርበዋል። አንድ አይነት ባህል ያላቸው የጋምቢያና የሴኔጋል ህዝቦች የሁለቱ ሀገሮች ግንኙነት አዳጋች በነበረበት በያህያ ጃሜ ዘመነ ስልጣንም ወቅት ቢሆን ራሳቸውን እንደ አንድ ህዝብ ይመለከቱ እንደነበር የአዳማ ባሮ ቃል አቀባይ ሀሊፋ ሳላህ አስረድተዋል። ይህ ሁኔታም በዴሞክራሲያዊ መንገድ በተመረጡት አዲሱ ፕሬዝዳንት አዳማ ባሮ መንግስትና በሴኔጋል መካከል ግንኙነቱ ከበፊቱ ከነበረው በተለየ ሁኔታ በሚሻሻልበት ድርጊት ላይ አዎንታዊ ተጽዕኖ ሊያሳርፍ እንደሚችል ጀርመናዊው የኮንራድ አድናወር የፖለቲካ ጥናት ተቋም ባልደረባ ቶማስ ፎልክ ገልጸዋል። ይሁን እንጂ ይላሉ ቶማስ ፎልክ፣ ከዚያ በፊት ፕሬዚደንት አዳማ ባሮ በሀገራቸው ማስተካከል ያለባቸው ብዙ ስራ ይጠብቃቸዋል። ጊዜው የጋምቢያን አንድነት እንደገና የማረጋገጫ ወቅት ነው። ከዚህ በተጨማሪም ለጋምቢያ የተሳካ አዲስ ዘመን መፍጠር የሚያስችለውን ሂደት ማነቃቃትም ሌላው ትኩረት ማግኘት ያለበት ጉዳይ ነው። ወደ ሀገራቸው የተመለሱት ፕሬዚደንት አዳማ ባሮ አንዳችም ሳይዘገዩ ወደ ስራ እንደሚገቡ ቢያስታውቁም በወቅቱ የሀገሪቱ ኢኮኖሚያዊ መልሶ ግንባታ ትልቁን ትኩረታቸውን የሚያገኝ ዋናው አጀንዳ መሆኑን አመልክተዋል። አዲሱ ፕሬዝደንት አዳማ ባሮ ጋምቢያንና ዜጎቿን ወደ ተሻለ መጻይ ዕድል እንደሚያመሩ አንዳንዶች እምነታቸውን እንደሚከተለው ገልጸዋል። ለአዳማ ባሮና ለመላ ጋምቢያ እጸልያለሁ። በጋምቢያ ሰላም እንዲወርድ እፈልጋለሁ። የሀገር መሪ መሆን ቀላል አይደለም እና እግዚአብሔር ይርዳቸው። በአዳማ ባሮ ላይ ትልቅ ተስፋ አሳድረናል። ምክንያቱም ያህያ ጃሜ ሰው ከመግደል ሌላ የሚያውቁት ነገር አልነበረም። የሀገሪቱን ገንዘብ አባክነዋል፣ ሃይማኖታችንን አጉድፈዋል፣ ሁሉን ነገር ነው ያበላሹት። ባሮን በሚገባ እናውቋቸዋለን። ሀገራችንን በጥሩ ሁኔታ እንደሚመሩ እርግጠኞች ነን።